የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሰኞ ሐምሌ 29 2011 ነው። አብራችሁን ከመሻችሁ ከምትሰማቸው ጥንቅሮች መካከል በደቡብ ክልል

ዋና ከተማ ሐዋሳና በአንዳንድ የክልሉ አካባቢዎች የተሰቀሉ ሕጋዊ ያልሆኑ አርማዎች እንዲወርዱና፣ በሕጋዊ አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጥቷል። ዝርዝሩ ከአጭር ቆይታ በኋላ ይሰማል። በትውልድ ከተማው ጅጅጋና ሌሎች የሶማሌ ክልል ከተሞች ነዋሪዎች ላይ ጥቃት በደረሰበት ወቅት አብነት የሚሆን ተግባር የፈጸመ ወጣት ዛሬ አብሮን ያመሻል። በሶሻል ሚዲያ እንድንገናኛ አድርጌ ሁላችን ተገናኝተን ወደ አንዳንድ ሚዲያዎች ይሄዳል እስከ ጠቅላይ ሚኒስትር

መግባት እንደዚህ አንድ ላይ በመሰባሰብ እንደፈልፍ ነገር በማድረግም ድምጽ እንዲሰማ አድርገናል። በሰዓቱ ወጣት ሱራፌል ጥላይ ነው የሰማችሁት። ሙሉ ጉዳዩ ቆየት ብሎ ይደመጣል። በዚህ በዩናይትድ ስቴትስ ሜሪላንድ ግዛት ባለሙያ ወጣቶችን ለማስተሳሰር እየጣረ ስለሚገኘው ተቋም፣ እንዲሁም ደግሞ አበጃችሁ የሚያሰኙ የፈጠራ ስራዎችን ከሰሞኑ ለይታ ያበቁ ታዳጊዎችን የሚመለከቱ መሰናዶዎችም አሉ። የሙዚቃ ምርጫም ይኖረናል። ከዛ በፊት ግን አጫጭር ዜናዎች ይደመጣሉ። እንደሚከተል ይቀርባል።

የሶማሌና የኦሮሞ ህዝቦች ሁለተኛ ዙር ህዝብ ለህዝብ መድረክ በጅጅጋና ጎረባች ከተሞች በልዩ ልዩ ዝግጅቶች ተካሂዷል። በዛሬው እለት በቶጎ ጫሌና በደጋ ሀቡር ትላንትና ደግሞ በጂጂጋ ከተሞች የፖለቲካ አመራሮች፣ ታዋቂ ግለሰቦች፣ አርቲስቶችና ከየዞኑ የተወከሉ የሁለቱም ክልል ነዋሪዎች ውይይት አካሂደዋል።

ትላንትና ጅጅጋ ላይ በተካሄደው መድረክ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ የሶማሌ ክልልና የኦሮሞ ህዝብ ወንድማማቾች መሆናቸውን፣ የኦሮሞ ህዝብ ለነፃነት ባደረጋቸው ትግሎች የሶማሌ ህዝብ ከጎኑ መቆሙን፣ አሁንም ባለው የፓርቲ አደረጃጃት በተለይ አጋር ፓርቲዎችን ከክልል ብዙም ያልዘለለ ውክልና የማይሰጠውን አሰራር ለመቀየር እንደሚታገሉ፣ ኢትዮጵያም የሁሉም ኢትዮጵያውያንና የብሔር ብሔረሰቦችም በፖለቲካውም በኢኮኖሚም በባህሉም የወከለች

ልጉ ገልጸው ነበረ። በተመሳሳይም የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ምስጠፌ በኩላቸው በበኩላቸው በሁለቱ ህዝቦች መካከል ተከስቶ የነበረው ዘርፈ ብዙ ግጭት የፖለቲካ ነጋዴዎች ጣልቃ ገብነት ውጤት ነበር ብለዋል። የመድረኩ ታዳሚ የሆኑት የሆዴግ ሊቀመንበር አቶ ሌንጭ ጮለታ በተለይ ለቪኦኤ እንደዚህ ብለዋል። ይሄ በኢትዮጵያ ታሪክ ታይቶ የማይታወቅ ነው

ኦሮሞ ነኝ ብሎ ኦሮሞነቱ እንደጠበቀ ሶማሌ ነኝ ብሎ ሶማሌነቱ እንደጠበቀ አማራ ነኝ ብሎ አማራነቱ እንደጠበቀ፣ ግን አንድ ወደ መሆን መሄድ ይሄ ከዚህ በፊት ተከስቶ የማይታወቅ ነው። ለሚቀጥለው ዘላቂ የኢትዮጵያ ሕዝቦች አንድነትም መሰረት እየተጣለ ነው ብዬ ነው የማምነው። ዘገባውን ከጅጅጋ ያደረሰን አዲስ ቸኮል ነው።

በኢትዮጵያ ባለፉት ሁለት ዓመታት በርስ በርስ ግጭቶች ከተለያዩ ክልሎች የተፈናቀሉ ሁለት ነጥብ ሶስት ሚሊዮን ዜጎች ውስጥ ከሁለት ሚሊዮን በላይ የሚሆኑትን ወደ ቀያቸው መመለሱን የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ኮሚሽነሩ አቶ ምትኩ ካሳ ድርጅቱ ሰባት መቶ ሚሊዮን የአሜሪካ ዶላር የሚፈጅ እቅድ ነድፎ እየተንቀሳቀሰ መሆኑን ጠቅሰው የተፈናቃዮችን ቁጥር አስመልክቶ የተለያዩ አሃዞች ቢነገሩም

መንግስት ባለው መረጃ መሠረት የተፈናቃዮቹ ቁጥር 2.3 ሚሊዮን ነው ብለዋል። ከዚህ ውስጥ 2.1 ሚሊዮን የሚሆኑትን ከሰላም ሚኒስተር ጋር ወደ ቀያቸው መመለስ መቻሉን ተናግረዋል። ዘገባውን ያደረሰን ሙክታር ጀማል ነው ከአዲስ አበባ።

ባሳለፍነው ቅዳሜና እሁድ በአሜሪካ ቴክሳስና ኦሃዮ ግዛቶች የደረሰውን የገፍ መሳሪያ ጥቃት ተከትሎ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በገፍ ተኩስ ለተፈጸመው ግድያ በሰጡት ምላሽ በአስቸኳይ ቁርጠኝና እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነትም በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንደሚደረግም አሳስበዋል።

በግብፅ መዲና ካይሮ ዛሬ በመኪኖች ግጭት ምክንያት በደረሰ ፍንዳታ ቢያንስ አስራ ሰባት ሰዎች ሲገደሉ በትንሹ ሰላሳ ሰዎች ቆስለዋል። ባለሥልጣኖች በገለጹት መሠረት በማዕከላዊ ካይሮ በሚገኘው የካንሰር ተቋም አካባቢ አንድ በትራፊክ መስመር ተጻራሪ ሲሽከረከር የነበረ መኪና ከሦስት መኪኖች ጋር ተጋጅተዋል። የግብፅ አቃቢ ሕግ የግጭቱን ሁኔታ እየመረመርኩ ነው። ይሁንና የደረሰው ፍንዳታ የጥቃት ዓላማ ይኑረው እንደሆነ

ይኑረው እንደሆነ የሚመለከት ኦፊሳላዊ መግለጫ አልሰጥም ብሏል።

ኢራን ባለፈው ሳምንት አንድ የውጭ ሀገር ነዳጅ ዘይት ተሸካሚ መርከብና ና ሰባት ሰራተኞችን በፋርስ ባህረ ሰላጤ የመያዘውን የመንግስት ሚዲያ ትላንት ውድ ዘግቧል። የኢራን አብዮታዊ ዘብ ከአንድ ወር ባነሰ ጊዜ ውስጥ መርከብ ሲይዝ ለሁለተኛ ጊዜው ነው። አብዮታዊ ዘብ ያወጣው መግለጫ መርከቡን ሮብ ሌሊት የያዘው ከሆርሙዝ ሰርጥ በስተሰሜን በሚገኘው ፋርሲ ደሴት ላይ ነው ይላል። መርከቡ ሰባት መቶ ሺህ ሊትር የሚሆን በድብቅ የወጣ የኢራን ነዳጅ ዘይትን ጭኖ እንደነበረ፣ ነዳጅ ዘይቱን ያገኘውም ከሌሎች መርከቦች ቀርቦለት መሆኑን አብዮታዊ ዘብ

መግለጹን አይ አር ኤን ኤ በሚል አጽህሮት የሚታወቀውን የኢራን ኦፊሴላዊ የዜና አገልግሎት ጠቅሷል። በድብቅ የወጣው ነዳጅ ዘይት ወደ ፋርስ ባህረ ሰላጤ ሀገሮች ይጓዝ እንደነበርም የዜና አገልግሎት አክሏል። የዩናይትድ ስቴትስ የኢራን የነዳጅ ዘይት ንግድ እንዲቀንስ ስትል በኢራን ላይ ማዕቀብ በጣለችበት በአሁኑ ወሳኝ ወቅት የንግድ ምንጭ የሆነው ነዳጅ ዘይቷ በድብቅ መሽ የመሸጡ ጉዳይ እንደሚያሳስባትም ታውቋል። አድማጮች ለሰአቱ ያዝንላቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ።

ከጋቢና ቪኦኤ ጋር ናችሁ። አብራችሁን አድማስ ተሻገሩ እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።

ወደሚቀድመው ዘገባ እናመራለን። በደቡብ ክልል ዋና ከተማ ሐዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ሕጋዊ ያልሆኑና የማን እንደሆኑ የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ሕጋዊ ሰንደቅ ዓላማና አርማዎች እንዲተኩ የክልሉ ጊዜያዊ ወታደራዊ እዝ ትዕዛዝ ሰጥቷል።

የወታደራዊ እዙ ትላንት ማምሻውን ባወጣው መግለጫ ይህንን በማያደርጉ የመንግስት የስራ ኃላፊዎች የግል ድርጅቶችና ምልክቶችና አርማዎችን ይዘው በሚገኙ ግለሰቦች ላይ እርምጃ እንደሚወስድ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ መግለጫውን ተመልክቶ ተጨማሪ ዘገባ ልኳል።

ወታደራዊ እዙ ትናንት ማምሻውን ባወጣው መግለጫ በደቡብ ክልል ዋና ከተማ አዋሳ በሲዳማ ዞን ወረዳዎችና በአንዳንድ የክልሉ አካባቢዎች የተሰቀሉ ህጋዊ ያልሆኑና የማን እንደሆኑ በውል የማይታወቁ አርማዎች፣ ምልክቶችና ባንዲራዎች ወርደው በሁለት ቀናት ውስጥ በክልሉ ህጋዊ ሰንደቅ ዓላማና አርማዎች እንዲተኩ ትዕዛዝ ሰጥቷል።

ጊዜያዊ ወታደራዊ እዙ በመግለጫው እንዳለው በክልሉ በተፈጠረው ሁከትና ከዚህም ቀደም በነበሩ የፀጥታ ችግሮች የክልሉ መንግስት ህጋዊ የሆነው ሰንደቅ ዓላማ አርማና ምልክቶች ከመንግስት ተቋማት፣ ከግል ድርጅቶችና መንግስታዊ ካልሆኑ ተቋማት ጭምር እንዲሰባበሩና እንዲወርዱም ተደርጓል። ይህንን ተከትሎ ስርዓት አልበኝነት እንዲፈጠርና የህብረተሰቡን ሰላምና ደህንነት አደጋ ውስጥ የሚጥሉ ሁኔታዎች እንዲፈጠሩ ምክንያት መሆኑን ያስታወቀው መግለጫው የዜጎችን ሰላምና ደህንነት እንዲሁም ህገ መንግስታዊ ስርዓቱን ማስጠበቅ

መንግስት ተቀዳሚ ተግባር በመሆኑ ከዛሬ ሐምሌ 29 እስከ 30 2011 ዓ ም ባሉት ሁለት ቀናት ውስጥ ከዚህ በታች የተዘረዘሩ ጉዳዮች ተፈጻሚ እንደሆኑ የክልሉ ጊዜያዊ ወታደራዊ እዝ ጥብቅ ነው ያለውን መመሪያ አስተላልፏል። የክልሉ ህጋዊ ሰንደቅ ዓላማ በመንግስትም ሆነ በግል እንዲሁም መንግስታዊ ባልሆኑ የግል ተቋማት እንዲሰቀሉ፣ በክልሉ በየተኛውም አካባቢ በህጋዊ መንገድ የማይታወቅና ያልተፈቀደ አርማም ሆነ ሰንደቅ ዓላማ በየተኛውም ስፍራ ይዞ መንቀሳቀስ በጥብቅ የተከለከለ መሆኑን፣ የተለያዩ የትምህርት ውጤቶች ህገወጥ ምልክቶችና

አርማዎች በተለያዩ መንገድ ይዞ ወይም ለብሶ መገኘት የተከለከለ መሆኑን በክልሉ በሁሉም መዋቅሮች እስከ ቀበሌ ድረስ የህጋዊ የመንግስትና የድርጅት ተቋማትን ምንነትና አድራሻ የሚገልጹ ትክክለኛ ጽሁፍና ታፔላ ወይም ማስታወቂያ በግልጽ እንዲሰቀሉና በአደባባይና በመንገድ ዳር የተሰቀሉ ህገወጥ የመንገድ ዳር ምልክቶች በአስቸኳይ እንዲነሱ ትእዛዝ ሰጥቷል። እነዚህ ትእዛዛት በተቀመጠው የጊዜ ገደብ የማይተገበሩ ከሆነም ይህንን ባልፈጸሙ የመንግስትም ሆነም የግል ተቋማትና ድርጅቶች ላይ ህጋዊ እርምጃ እንዲወስድ የክልሉ ጊዜያዊ ቦታ

ወታደራዊ እዛሳስቧል የክልል እንዲሆን ጥያቄ ተከትሎ በቅርቡ በሐዋሳ ከተማና በሲዳማ ዞን የተለያዩ ወረዳዎች ሁከትና ብጥብጥ መከሰቱና ከዚህ ጋር በተያያዘ በሌሎች ዞኖችም የተለያዩ መገለጫ ያላቸው ህገወጥ ድርጊቶች ተፈጽሟል ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አዋሳም።

አድማጮቻችን ከጋቢና ቪኦኤ ጋር ናቸው። ጋቢና ቪኦኤ ወጣቶች ላይ መሰረት ያደረገ የአሜሪካ ድምጽ ራዲዮ መሰናዶ ነው። ወደ ቀጣዩ ዘገባ እናመራለን። አዎ ቀጣዩ ዘገባ እዚሁ ዩናይትድ ስቴትስ ውስጥ ነው። በተለይም ደግሞ በዲሲ ሜሪላንድ ና ቨርጂኒያ የሚኖሩ ወጣት ኢትዮጵያውያንን ባለሙያዎች የተሰባሰቡበት የጵ የተባለ ተቋም አለ ኢትዮጵያ ውስጥ ካሉ ባለሙያዎች ጋር ትስስር መፍጠር መጀመሩን ከሰሞኑ ተሰምቷል።

ከዘጠኝ ዓመታት በፊት የተጀመረው ያንግ ኢትዮጵያን ፕሮፌሽናልስ ወይንም የፕ በአባልነት የያዛቸው አምስት ሺህ ባለሙያዎች ኢትዮጵያ ካሉ ተመሳሳይ ሙያ ያላቸው ባለሙያዎች ጋር ትስስር እንዲፈጥሩና በሙያቸው አገራቸውን የሚያገለግሉበት መንገድ ማመቻቸት መጀመራቸውን ከመስራቾቹ አንዱ ሽመልስ መኮንን ለጋቢና ቪኦኤ ተናግረዋል፣ ሲሆን ግርማ ዝርዝር ጉዳዩን ትነግረናለች።

ጊዜው ኢትዮጵያ ፕሮፌሽናል ወይም ዋኤፒ የዛሬ ዘጠኝ ዓመት ነው የተጀመረው። ይጀመርም ምን የሚባል ነገር አለ አንድነት ኃይል ነው የሚባል አለ እና በተለይ በአሜሪካን ሀገር አሁን ኢንዲያን ኮሚኒቲዎች፣ እነ ጁዊሽ ኮሚኒቲዎች፣ ሌሎች ስታቂ የሚታወቁበት መለያ ያላቸው እሱ ምንድን ነው እርስ በርስ የመረዳዳት አንዱ ብቻውን አያድግም፣ ሌላውንም ይዞት ነው የሚያድገው ኢኮኖሚ በትምህርት በስራ

በመረዳዳት እንደውም አንዳንድ ጊዜ ገና ለምሳሌ ከሲንጋፖር ወይም ደግሞ ከሌላ ሀገር የሚነሳ ሰው እዚህ ያለ ሰው ሁሉ ነገር ያመቻችለታል። እና እኛም ደግሞ እዛ ትልቁ ደግሞ ዋናው ነገር የሚያመቻችበት መድረክ ኔትወርኪንግ ነው። የፕም በባለፈው ዘጠኛ አመታት ከሰማኒያ በላይ የተለያዩ ዝግጅቶችን አዘጋጅተናል እዚህ ያለን ፕሮፌሽናሎች እየተገናኙ እውቀት እንዲቀያየሩ፣ ሪሶርስ ሸር እንዲያደረጉ፣ አንዱ ለኛው ስለስራ ቦታ ስለማደግ ኢንፎርሜሽን እንዲቀያየሩ በሙያቸው ስኬታማ የሆኑ ኢትዮጵያኖች

ለወጣቶቹ ልምድ እንዲያካፍሉ ፕሮፌሽናል ስራ የላቸውም እየመጡ

ስራ ባላቸው ሰዎች ጋይድ እየተደረጉ አቅጣጫ እየተሰጣቸው ስራ እንዲያገኙ የምናደርግባቸው መድረኮች ናቸው። ስለዚህ እዚህም ያለውን ብቻ ሳይሆን ከኢትዮጵያ የሚመጡትንም ወደ ፕሮፌሽናል ስራ የምናስገባበት ትልቁ መድረክ ነው። ኔትወርክ ይለኛል። እንደዚህ ያለ የማስተሳሰሪያ መንገድ የሚሰጠው ጥቅም ምንድን ነው? የሚሰጠው ጥቅም ምንድን ነው? አንድ ምሳሌ ያስጠሽ። አሁን አሜሪካን በመጣሁበት ጊዜ በሙያ ስራ ለማግኘት የማውቀው ሰው አልነበረም። በኢኮኖሚክስ የተማረ ሰው ወይም ደግሞ ኢትዮጵያኖች ፕሮፌሽናሎች ማግኘት ትሉ አልነበረም። በዛሬ ፌስቡክ ምንም አል

ነበረም እና የዛኔ በራሴ መስጨርጨር ነበረብኝ። ብዙ ሰው በራሱ መንገድ ሄድና

በጣም ብዙ ዓመት ይፈጅበታል። አላስፈላጊ ኮስት ያወጣል። አላስፈላጊ ጊዜ ይፈጅበታል። ግን በአሁኑ ሰዓት ለምሳሌ ኢኮኖሚክስ ተመርቆ ከኢትዮጵያ የመጣ ሰው ቢኖር እኔ ጋር ቢገናኝ በአንድ ሰዓት ውስጥ የት ቦታ ስራ ማመልከት እንዳለበት፣ ትሬዚኑ እንዴት አድርጎ ማዘጋጀት እንዳለበት፣ ኢንተርቪው ላይ ራሱ እንዴት ነው ያዘጋጀው፣ ስራ ላይ ሲገባ የመጀመሪያውን አንድ ሁለት ሶስት ወር እንዴት ራሱን አዘጋጅተው በሕሊናም በእውቀትም በሪሶርስ መግባት እንዳለበት ልረዳው እችላለሁ። እና ያ ነገር ደግሞ ግዴታ በኢትዮጵያ የተቀመጠን ሰው ልትረዳው አትችልም። እንደ የፓ አይነት መድረክ መጥቶ ከእኔ ጋር ኔትወርክ ማድረግ አለበት

ያለበት ማለት ነው። ስለዚህ ይህን አንድ ኤግዛምፕል፣ አንድ ምሳሌ በየሙያው ብታሰፊሙ ብዙ ሰዎች ከብዙ ሰዎች ጋር ሲገናኙ በኮሚኒቲ ወይም ደግሞ በኢትዮጵያ ማህበረሰብ ደረጃ ትልቅ ውጤት ያመጣል ማለት ነው። እና ትልቁ ጥቅሙ እሱ ነው። አሁን በቅርቡ ኢትዮጵያ ደርሳችሁ መታችኋል እንግዲህ። ከአንተ ጋር አብሮ መስፍን ጌታነህ መስራች ነው። ምን አድርጋችሁን የመጣችሁት ኢትዮጵያ?

የብ ለዘጠኝ አመት ያክል አብዛኛው ስራችን በአሜሪካን ሀገር ነበር። የተወሰነው ነው እዚህ ያለው ሰው ስራ እንዲያገኝ ስራም ያለው ሰው ራሱ እየተረዳዳ በህይወቱ ውጤታማ እንዲሆን ማድረግ ነበረ። ባለፈው አመት አንድ ኢኒሽቲቭ ጀመር። እሱም ምንድን ነው?

እዚህ ያለው አምስት ሺህ በላይ አባላቶቻችን ያላቸው እውቀት አለ፣ ያላቸው ሀብት አለ። ከገንዘብ በላይ በዚህ ሀገር ቆይታ ያካበቱት ትልቅ እውቀት አለ፣ ልምድ አለ። እሱን ተከትሎ ደግሞ የሚያውቋቸው አሜሪካኖች ሊሆን ይችላል፣ ሌሎች ማህበረሰብ ክፍሎች ሰዎች አሉ፣ ሪሶርሶች አሉ እና

እሱን ወደ ኢትዮጵያ ብንወስደው እዛ ብዙ ለውጥ ሊያመጣ ይችላል የሚል ዓላማ ይዞ የተነሳ ነው እና እንግዲህ ለምሳሌ የተማርንበት ትምህርት ቤት ሁላችን ማስታወስ እንችላለን። የተወሰኑ መጽሐፍ ብንልክ እዛ ሄዶ ትልቅ ለውጥ ሊያመጣ ይችላል። ወይም ደግሞ ዩኒቨርሲቲ ውስጥ ብዙዎቹ ዩኒቨርሲቲዎች ተስተማሪ ጥረት እንዳለ እናቃለን። እዚህ ያለ ሰው ወደ ኢትዮጵያ ሄዶ በአንድ ወር ውስጥ ወይም በሁለት ወር ወይም ደግሞ ለረዝ ማለን ጊዜም ሄዶ እዛ ቢያስተምር እውቀቱን ወደዛ ቢያሻገር ትልቅ ለውጥ ሊያመጣ ይችላል እና እሱ ላይ መሰረት አድርገን የጀመርነው ኢኒሽቲቭ ነው።

እና እሱን ፋሲሊቴት ለማድረግም ኦንላይን ላይ ብዙ ስራዎች እየሰራን ነው። ኢትዮጵያ በነበረን ቆይታ ደግሞ አንድ ዝግጅት ነበረ። እንዴት አርገን ነው ዲያስፖራ ላይ ያለውን የፕሮፌሽናል እውቀት ወደ ኢትዮጵያ የምናሻግረው የሚል ትልቅ ርዕስ ያለው ውይይት ነበረ። በዛ መድረክ ላይ ተካፍለን የበምን በዛ ላይ ምን እየሰራ እንደሆነ እንዴት ተደርጎ ሲሰራ ደግሞ አገር ይጠቅማል፣ እንዴት አርገን ወገኖቻችን እንጠቅማለን፣ እንዴት አርገን ብዙ ወጣት ባለሙያዎችን አይቻለሁ ኢትዮጵያ ውስጥ ትልቅ ህልም ይዘው

በአይቲ ቢዝነስ እየከፈቱ ያሉ ወጣቶች አሉ። እና እነሱ ነው በገንዘብ እንዲረዱ፣ በእውቀት እንዲረዱ አንድ ማይክሮሶፍት እንዲሰራ ኢትዮጵያዊ ባለሙያ እዛ አዲስ አበባ ውስጥ ያለ አንድ የአይቲ ድርጅት የመሰረትን ሜንቶር ቢያደርገው ብዙ ውጤታማ ስራ መስራት ይቻላል በሚል ነገር ነው። እና እሱ በዛ ውይይት ላይ ነበር። ሳት መጣ ነው ከመጣችሁ በኋላ ምን እርምጃ ተራመዳችሁ? ምን አደረጋችሁ? ሶስት ነገሮች ላይ አተኩረን እየሰራን ነው

አንደኛው ኦንላይን ፕላትፎርም እንለዋለን በአማርኛ ብዬ እንደማስቀምጠው አላውቅም እሱ ምንድን ነው የሚያደርገው

በአሜሪካ ሀገር ያለውን ኢትዮጵያ ሄዶ ለመስራት ዝግጁ የሆነውን የኢትዮጵያን ፕሮፌሽናሎችን ኢትዮጵያ ውስጥ ካለው ፍላጎት ጋር ማገናኘት። ተኛ ቅድም የጠቀስኩት መጽሀፎችን እየሰበሰብን ከአባላቶቻችን እዛ በምናገኘው ፍላጎት መሰረት እየላክን እንዲረዱ ማድረግ ነው። ሶስተኛውም ደግሞ አጫጭርና ረጅም ጊዜ ስልጠናዎችን እናስባለን። አሁን የጀመራችሁት ነገር የለም፣ ገና ለመጀመር እየሰራችሁ ነው ማለት ነው? ብዙ ስራዎችን ሰርተናል። ለምሳሌ እዛ ኢትዮጵያ ባገኘነው በሰበሰብነው ነገር ተነስተን

ያዘጋጀናቸው ፕሮግራሞች ነበሩ። ለምሳሌ የዛሬ ሶስት ወር አካባቢ አውትሶርሲንግ ቢዝነስ ላይ ምንድን ነው እዚህ ሀገር ያሉ ኢትዮጵያኖች እዚህን ሀገር ቢዝነስ ወስዶ ኢትዮጵያ ላይ እንዲሰራሉ በሚል ላይ አንድ ውይይት አድርገን ነበረ። ከኢትዮጵያም ከዚህም ባለሙያዎች አሳትፍን ውይይት አድርገን ነበረ። ከሚኒስትሩ አካልድም ጋር በሰበሰብ ነው ኒድ መሰረት እንደውም የሚኒስትሩ ዶክተር አሚራ አማን እዚህ የመጣ ጊዜ ትልቅ ፕሮግራም አዘጋጅተን በአሁኑ ክረምት ላይ

እነዚህ እነዚህ እነዚህ ባለሙያዎችን እንፈልጋለን ብለው መጥተው በዛ መድረክ ላይ እንዲያስተዋውቁ አድርገን እኛም ደግሞ አባላቶች እሱን እንዲረዱ አድርገን ወደ ኢትዮጵያ ሄደው እንዲሰሩ ያደረግንበት ሁኔታ አለ። የቡክ ድራይቭም ደግሞ በአሁኑ ሰዓት ከአባሎቻቸውና ከአንዳንድ ሎካል ላይብራሪዎች እየሰበሰብን ያለ ነው ነው የኦንላይን ፕላትፎርም ያልኩት እሱ ኦልሞስት እያለቀ ያለ ነገር ነው። በሚቀጥሉት ሳምንታቶች ውስጥ ይፋ እናድርገዋለን ብለን እናስባለንና

ብዙ ስራ እየተሰራ ነው። አንዳንዶቹ ነገሮች ደግሞ በደንብ ታሰቡባቸው በደንብ ፍላጎት ተሰብስበው በደንብ ለዘላቂነት ስራ ስለሆነ እየተሰራ ያለው እነሱ ጊዜ ይፈጃሉ፣ ግን አንዴ ካለቀ ደግሞ ብዙ ጊዜ ልንጠቀምባቸው የምንችላቸው ነገሮች ናቸው። በጣም አመሰግናለሁኝ። እንግዲህ ሽመልስ ለቃለ ምልልሱ እኔም በጣም አመሰግናለሁኝ። እናንተን በርቱ። ይሄ ትልቅ ስራ ነው። እንግዲህ ብርጅ የሚለው ኮንሰርት የሚቻል ነው እዛ ላይ እናበረክታለን ብለን እናስባለን። አመሰግናለሁ፣ አመሰግናለሁ ግዜር

አድማጮች እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ቀጣዩ ዘገባችን እስቲ ምንድን ነው ሀብተም? ባሳለፍነው ሳምንት ከመላው ዓለም የተውጣጡ ታዳጊ ወጣቶች የሳይንሳዊ ፈጠራ ውድድር ለመሳተፍ ጉግል በተሰኘው የቴክኖሎጂ ኩባንያ እዚህ ዩናይትድ ስቴትስ ተሰባስበው ነበረ።

ሽ ለውድድር ያሰናዷቸው ናሙናዎች ጤና፣ አካል ጉዳተኝነትና ስነ ምህዳር ነክ ጉዳዮችን ለመቅረፍ የሚያስችሉ ጠቃሚ አቀራረቦችን ያዘሉ ነበሩ። ሚሼል ክዊን የፈጠራ ስራዎቹን ማሳያ አጎብኝታለች። የእሷን ዘገባ ደግሞ ሀብታሙ ስዩም ወደ አማርኛ መልሶታል። ከኢንዶኔዥያ የመጣችው የአስራ ስድስት ዓመት ታዳጊ ሰለስቲን ወናርጂ የሳይንስ ናሙናዋን እያስረዳች ነው። የእሷ የፈጠራ ስራ የደም ናሙና ሳይወስዱ

በደም ውስጥ ያለን የስኳር መጠን የሚመረምር መሳሪያ ነው። ሰለስቴም ጎግል ኩባንያ ባዘጋጀው የሳይንስ አውደ ርዕይ ተሳታፊ ከሆኑት ከመላለም የተውጣጡ ሃያ የታዳጊ ወጣት ቡድኖች መካከል ያንዱ አባል ናት። ሽልማት ያስገኝላት የፈጠራ ሥራ ለእሷ

የመጀመሪያው የሳይንስ ዘርፍ ተሞክሮ አይደለም። አሁን ለጉግል ከላኩት ናሙና በፊት ያልተሳካ ሌላ ናሙና ነበረኝ። በጽኑ ጥናትና ምርምር ውስጥ ከርመው ድንገት የለፉበት ሁሉ ለሳይንስ አውደ ርዕይ ብቁ አለመሆኑን ማወቅ እና እሱን እርግፍ አድርጎ መተው እጅግ ፈታኝ ነው፣ ሲመስለኝ እጅግ አስቸጋሪው ነገር ውድቀትን እንዴት ማስተናገድ እንደሚገባ ማወቅ ነው።

ቶዋን ዶልመን የመጣው ከቱርክ ነው። ዶልመን ከዛፎች ንቅናቄ የሚፈጠረውን ኃይል በማጠራቀም ገበሬዎች በማሳቸው ላይ የሚጠቀሙት አማራጭ ኃይል እንዲኖራቸው ሙከራ አድርገዋል። ገበሬዎች የአየር ጥራትና እርጥበትን ለመመርመር የሚያስችላቸውን መሳሪያዎች ማንቀሳቀሻ ኃይል ያስፈልጋቸዋል። የመጀመሪያ ሀሳቡ ግን አይደለም።

የመጀመሪያው ሐሳቤ የፈጠራ ሥርዓቴን በነፍሳት ላይ በመዋል የኤሌክትሪክ ኃይል በመፍጠር ነፍሳቱን ለመቆጣጠር እንዲውል ነበረ። ሆኖም ከሥነ ምግባር አንጻር ትክክል አልመሰለኝም ነው ያለው ዶልመን። የብዙሃኑ ተማሪዎች ሐሳቦች አካል ጉዳተኞችን ወይንም ከአካል ጉዳት በማገገም ላይ ያሉ ሰዎችን ለመርዳት ያለሙ ናቸው። ከሩሲያ የመጣው ዳንኤል ካዛንሰቭ

የእጅ ምልክት ቋንቋን ወደ መደበኛ ንግግር መቀየር ይፈልጋል። በአካባቢው ያሉ ጡንቻዎች እንቅስቃሴዎችን መሠረት አድርጎ የአየር ላይ የእጅ አቀማመጥን የሚረዳ ቴክኖሎጂ ነው የፈጠርኩት። የኔ ፈጠራ የታለመው

የምልክት ቋንቋን ለመግባቢያነት ለሚጠቀሙ ነው ነው ያለው ዳንኤል የ 5 ሺህ ዶላር ሽልማት ያለውን የጎግሌ ሳይንስ ፈጠራ ውድድር ያሸንፈው ፊዮን ፍሬይራ የተባለ አይርላንዳዊ ታዳጊ ነው የስበት ኃይልን በመጠቀም የፕላስቲክ ቅንጥብጣቢዎችን ከውሃማ አካላት የሚያጸዳ መላ ፈጥረዋል ብዙም ሰው በማይኖርበት ስፍራ እንደመኖሬ ሁሉንም ነገር ራሴ መገንባት ነበረብኝ የሰራሁትን መፈተሽ ብፈልግ የራሴን ጽብረቃ መለኪ

መሳሪያ ወይንም ደግሞ አጉልቶ ማሳያ መፍጠር ነበረብኝ። በአካባቢ ካለው ውስን ሀብት ተነስቼ ሁሉን ነገር መስራቴ አስደሳች ነው። እኒህ ታዳጊ ወጣቶች ወደ መጡበት ይመለሳሉ። የተወሰኑት ጅምራቸውን ያስቀጥላሉ። አስተባባሪዎች ግን ሁሉም ታዳጊ ወጣቶች የፈጠራ ሥራ የምርምርና አሰሳ መንፈሳቸውን ይዘው እንደሚቀጥሉ ተስፋ ሰንቀዋል።

ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ጋቢና ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። እንግዲህ ባለፈው አመት ሐምሌ ሀያ ስምንት ሁለት ሺ አስር አመተ ምህረት በጅጅጋ ከተማ የቀድሞ ፕሬዚዳንት አብዲ መሀመድ ኡመር ስምሪት የተሰጣቸው ናቸው በሚል የተጠረጠሩት ና ሄጎ የሚል ስያሜ የተሰጣቸው ወጣቶች በከተማ ነዋሪዎች ላይ አደረሱት የተባለው ጥቃት አንድ አመት ሞላው።

በወቅቱ ይፋ በተደረገው ሪፖርት ሰባት አብያተ ክርስቲያናት ተቃጥለዋል፣ ብዙ ሰዎች ተገድለዋል፣ ንብረት ወድሟል፣ እንዲሁም በመቶ ሚሊዮኖች የሚቆጠር ሀብትም ተዘርፈዋል። በወቅቱ ጥቃት በደረሰ ጊዜ ጉዳዩን ጠቅላይ ሚኒስትር አብይ አህመድ ቢሮ ድረስ በመሄድ አቤቱታ ከማቅረብ ጀምሮ ኮሚቴ እንዲቋቋምና ተጎጂዎች እንዲረዱ ያደረገ ወጣት የዛሬ የጋቢና እንግዳችን ነው።

እጅጅጋ ቶልዶ ተወልዶ ያደገውና ኑሮን በአዲስ አበባ ያደረገው ሱራፌል ጥላይ ለሌሎች ወጣቶች ምሳሌ የሚሆን በጎ ተግባር አከናውነዋል ሲሉም ሌሎች ምሳሌ ይሰጡለታል። አዲስ ቸኮል ለዛሬው የዘጋቢዎቻችን መስኮት መሰናዶ ላይ ተከታዩን አዘጋጅተዋል። ሱራፌል ከሚያብራራበት ይጀምራል።

አጠቃላይ ሶማሌ ክልል ላይ በነበረው ግጭት ሁላችንም እንደምናውቀው ለሶስት ቀናት የዘለቀ ችግር ነበር የተፈጠረው ማለት ነው። በሰዓቱ ደግሞ ሀገሪቱ ለምንም የኢንተርኔትን አክሰስ ምንም ነገር አልነበረም እና እዚህም ደግሞ ጉዳዩ የመታወቁ ነገር ብዙ እንዳልነበረ አውቃለሁ። በስልክ ብቻ ነበር እዛ ካሉ ሰዎች ጋር የምንገናኛል። ከዛም እዚህ አጠቃላይ ሌሎች ሰዎች እንዲያውቁልን ጉዳዩን፣ እርስ በርስ ደግሞ የጅጅጋና የአካባቢ ተወላጆች እዚህ አዲስ አበባ ያሉት ማለት ነው ተገናኝተን

በሶሻል ሚዲያ እንድንገናኝ አድርጌ ሁላችንም ተገናኝተን ወደ አንዳንድ ሚዲያዎች ሄደን እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደ እንደፈለት ነገር በማድረግም ድምጽ እንዲሰማ አድርገናል። በሰአቱ ያን ነው እኔ በሰአቱ አድርጌ የነበረው ነገር። ከዛ በኋላ ኮሚቴ አቋቁማቸው እርዳታ ያሰባሰባችሁት እና ለዚህ ለተባቸው ወገኖች ለመድረስ የሰራችሁ ስራ አለ እስኪ እሱንም ካለ። እስኪ እሱ ኮሚቴ ያደረገው እዛ አካባቢ ላይ ላለው ሰው ድምጽ የመሆን ስራ የሰራው እዚህ ሆኖ

ከዚህ እስከ ጠቅላይ ሚኒስትር ቢሮ ድረስ በመግባት እና በማነጋገር እዛ ያለው ሰው ብቻውን እንደ የማሳየት ስራ የማጽናናቱን ስራ ሰርቷል። ከሱ አልፎ ደግሞ በተለያዩ ሀሳቦች ገንዘብ የማሰባሰብ ሁኔታ ውጭ ሀገርም ባሉ ሰዎች የራሳችን ህጋዊ የፌስቡክ ቻናልም በመግፋት ውጭ ሀገር ያሉ ሰዎች ሩ ወደኛ አካውንት ብር ላኩ። ከዛ በኋላ ቀጥታ ለሰዎቹ አንድ በአንድ

የተጎዱትን ሰዎች እያጣረን ከማህበረሰቡ ጋንድ ላይ በመሆን የፍራንክም ማስ የፍራንክም ድጋፍ አደረግን። ከፍራንክ አልፈንም ደግሞ ሰዎች ተሰበሰበን የመረ አጠቃላይ

በብር ደረጃ ሲተማ እርግጠኛ አደለውኝም። መጀመሪያ ላይ በእጅ ነበር፣ በፖስታ እያረገኝ ስታይ ነበረው። ከዛ በኋላ በጣም የተጎጂት ተጎጂ የተባሉትን መረጥን እና በባንክ አካውንት አወጣንላቸው። በባንክ አካውንት ተሸጠናቸው ቢያንስ እስካሁን ለአራት ለአምስት ጊዜ ጊዜ እየጠበቅን ባህል እየጠበቅን እየሰጠን ነው የምንገኘው። አሁንም የተወሰነ በኮሚቴ ስም የቀረ ብር አለ። የተወሰኑት ትምዛ መስጠት አሁን ዝግጁ ነው ለመሆኑ፣ ሌሎች ስለ ሱራፌል ምን ይላሉ?

ቀጭት ታደለ ይባላለሁ። ናታን የምግባረ ሰና የመንፈሳዊ ማህበር የሚባል ማህበር አለ እዚህ ጅጅጋ ውስጥ። ወጣቶች ማህበር የዚያ ማህበር ሰብሳቢ ነው። ሱራፌል ማለት የጅጅጋ ልጅ ነው። ከእኛ ጓደኛ ነው። በትምህርት አጋጣሚ ሄዶ አዲስ አበባ ኮሚቴ አዋቅረዋል። ያኔ በአደጋውና በሞቱ በሰቆቃው ጊዜ እዚህ ከነበረው ሕዝብ በላይ ድምጻችን እንዲሰማ ከፍተኛ ጽዋር ያደረገ ወንድማችን ነው።

ምንም በእድሜ ታናሽ እንኳን ቢሆን ከእድሜው በላይ ነበር ሲሰራ የነበረው ታላላቅ ሰዎችን የከተማ የጅጅጋ ምስራቅ ሐረርጌ ተወላጆችን በጣም ትልልቅ የሚባሉ ሰዎችን በማሰባሰብ ድምጻችን፣ ሚዲያ እንኳን ሽፋን ባልተገኘበት ጊዜ መስቀል አደባባይ ስብሰባ እየጠሩ የተለያየ ቦታ እየተገኙ የእኛ ድምጽ የእኛ ጩኸት እንዲሰማ ካደረጉ ወንድሞች ና እህቶች መካከል ግንባር ከንደሙነ ማለት ትወዳለሁ ሱራፌልን ማለት ነው። ዘናለኝ እኔ ነባራለሁ ጅጅጋ ዩኒቨርስቲ መምህር ነኝ።

አሁን ላይ ደግሞ በጅጅጋ ዩኒቨርሲቲ የአዲስ አበባ ኦፊስ ላይ በምክትል ዳይሬክተርነት እየሰራው እገኛለሁ። ስምንቱ ጥፋት ከተከሰተ በኋላ የጅጅጋ ልጆችና ጅጅጋ አካባቢ ተወልደ ያደጉ ነገር ግን አዲስ አበባ ላይ ያሉ እንዲሁም ጅጅጋ ላይ

የተማሩ እዚህ ለትምህርት የመጡ ልጆች አንድ ላይ ተሰብሰብ ተሰባስበን እየሰራን ነበረ። በተለይ አሁን ሱራፌል በማሰባሰብ ኢንፎርሜሽን በመስጠት ያለውን ጅጅጋ ላይ የተከሰተ ያለውን ነገር ኛ ኢንፎርሜሽኖችን ለእኛ በማቀበል ምን ማድረግ ምን ማድረግ እንዳለብንም በመመካከር እኛም በማሰባሰብ እንድንለግስ ሀሳቡን ያቀረበው እሱ ነው። ደም ለግሰናል። ወደ ኮሚቴ ፎርም ከማድረጋችን በፊት ፎርም እያደረግን ያለበት ሰዓት ላይ ይህንን እንድናደርግ

ትልቅ አስተዋጽኦ አድርጓል ማለት ነው። ፍራፌል ኮሚቴያችንም ከተቋቋመ በኋላ ጅጅጋ ሁለቴ ሶስቴ በመሄድ ጅጅጋ ላይ ያሉትን የተጎዱትን በአካል በመቅረብ ማ ምን ያህል የተጎዳው ምንድን ያጣው ነገር በደንብ ኢንቨስቲጌት በማድረግ ኢንፎርሜሽኖችን ለኮሚቴያችን በማቀበል የሚሉ ሰዎችን በመለየት ስራ ላይ

ከፍተኛ አስተዋጽኦ የነበረው ልጅ ነው ማለት ነው። አሁኑ ሰዓት እንዳሪያ ይሆናል ብለን የምናስበውና ከዚህ አንጻር እስኪ ሱራፌል የሰራው ስራ ለሌሎች ለሀገሪቱ ወጣቶች፣ በተለይ እንደዚህ ተመሳሳይ ችግር ውስጥ ያለፉ ከተሞች ውስጥ ለሚኖሩ ወጣቶች ምን ትምህርት ይሰጣል ብለን እስኪ እንትን ታስባለህ? ፊል አመለካከት ለየት የሚያደርገው ነገር እንደ ወጣት ይሄ በስሜት ተከፋፍቶ ወደ በቀል እና ወደ መልሶ ማጥቃት የምንለው አካሄድ ሳይሆን የተጎዱትን

ከመርዳት አንስቶ ሰላምን የመፍጠርን እንቅስቃሴ ሰላምን የመፍጠርን እንቅስቃሴ የተደረገው ነገር ምንድን ነው? የመለየት ስራ ነበረ። ሀበሻ እና ነን ሀበሻ፣ ሱማሌ እና ነን ሱማሌ በሚለው ጉሩፕ ተፈጥሮ ትልቅ እልቂት እንዲመጣ ነበረ። ግን ይሄ እንዳይሆን አብረን የሶማሌ ወንድሞቻችንም አብረው ከእኛ ጋር እንዲሆኑ አዲስ አበባ ላይ የሚያሉ የትም ቦታ ላይ የሚያሉ አብረው እንዲሆኑ አንድ ላይ የተሰራበት ስራ ነው። ይሄ ደግሞ ትልቅ ነው። ይሄ ትልቅ

ለወጣቱ አሪያ የሚሆነው ነገር ምንድን ነው? ከስድብ፣ ከማውገዝ የተለያዩ ፎቶዎችን እውነተኛም ውሸተኛም የሆኑ ፎቶዎችን በመለጠፍ ማነሳሳት ሳይሆን ስለ ሰላም መስበክ አብሮ አብረን ያሳለፍነውን ነገር በጅጅጋ ላይ ወንድማማች ሆነን ጎረቤት ሆነን አብረን በሰላሙ ያሳለፍነውን ነገር በማስታወስ የመጣብንን ችግር አንድ ላይ እንጋፈጠው።

ይሄ ሊሆን አይገባም፣ የሚለውን ነገር ነበር ሲሰራ የነበረው። እዚህም ያሉ አዲስ አበባ ላይ ያሉ በሶማሌ ወንድሞቻችንን በማግኘት እርዳታ እንዲሰጡ ጭምር፣ ለተጎዱ ልጆች፣ ለተጎዱ ወገኖቻችን እርዳታ እንዲሰጡ ጭምር ትልቅ እንቅስቃሴ ያደርግ ነበር እና ይሄ ትልቅ አርአያነት ነው ማለት ነው። በአጠቃላይ ሱራፌል ጥላይ ወጣትነቱን ለበጎ ተግባር እየተጠቀመበት ነው። የኢትዮጵያ ሰላም እንዳይደፈርስ ወጣቶች አደጋን በመከላከል ጭምር አስተዋጽኦ ሊያበረክቱ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጅጅጋ።

ሰላም! ሰላም ማዲንጎ ነኝ። እንግዲህ ከኔ ዘፈኖች ውስጥ ውሰጃት የሚለውን ዘፈን ጋብዣቸዋለሁ። እንደምትወዱ ተስፋ አደርጋለሁ። መልካም ቆይታ ከጋቢና ቪዮኤ።

አድማጮቻችን የዛሬው ጋቢና ቪዮ የጉዞችን በዚህ ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን። እንግዲህ በፌስቡክ አት ቪዮ አማሪክ በትዊተርም ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያቤሩ ነው፣ ከማዲንጎ ሙዚቃ ጋር

አብረናችሁ እንለያያለን። ደና ደሩ። መልካም ምሽት ውሰጃት። ብያለሁ ሕይወቴ ልሰጥሽ ተዘጋጅች አንችን የጣለልኝ ሸሮ አምላክ ክበር ለእኔ ባይልልኝ የታገኝሽ ነበር

खुन राडियो सगले अमेरिका ती